የሲዳማ አርነት ንቅናቄ ሲያን በአባሎች ላይ የሚፈጸመው በደል ከ2005ቱ የአካባቢ ምርጫ ራሴን እንዳገል አስገድዶኛል፣ አለ። ለወረዳ ምርጫ እጩ የሆኑ ግለሰብ እንደተገደሉና ድብደባና ወከባ ያልተፈጸመበት አንድም ወረዳ እንደሌለ ድርጅቱ በመግለጫው ጠቅሷል። የምርጫ ቦርድ በበኩሉ ቀድሞውንም ድርጅቱ ከምርጫው ሂደት በመውጣት ቅድመ ዝግጅት ያደርግ እንደነበረ ገልጿል። ዝርዝሩን መለስካቸውማ ይዞ ቀርቧል። የሲዳማ አርነት ንቅናቄ በ2005 የአካባቢ ምርጫ ለመሳተፍ በቂ ዝግጅት አድርጎ እንደነበረ ይናገራል። ከ1600 በላይም እጩዎችን መልምሎ እንደነበረ ያስረዳል። ይሁንና የገዢው ፓርቲ ካድሬዎች በእጩዎቹና በአባላቱ ላይ ከማስፈራራት አንስቶ እስከ ድብደባና እስር የመሳሰሉ እርምጃዎችን እንደወሰዱባቸው ሲል ያወነጅላል። እነዚህንና ሌሎችንም ችግሮች እንዲፈቱ አቤቱታውን ለምርጫ ቦርድ እንዳቀረበ የሲዳማ አርነት ንቅናቄ የድርጅት ጉዳይ ኃላፊ ዶክተር አየለ አኔቶ ለቪኦኤ ተናግረዋል። የተለያዩ ችግሮችን፣ እስራቱን፣ ከስራ መባረርን፣ ተገቢ ያልሆኑ ዝውውሮችን በእጩዎቻችን ላይ በአባላቻችን ላይ ስለሚደረጉ እንዲቆም ብለን በተደጋጋሚ በጽሁፍ አመልክተን ነበር። በቅርብም በተጨማሪ ከምርጫም እንደምንወጣና እንደምንገደድ እነዚህ ነገሮች ካልተስተካከሉ ብለን አመልክተን ነበር። ይሄም ሳይሆን ቆርተዋል። የኢትዮጵያ ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዶፌሳ በበኩላቸው ሲያን ያቀረበውን አቤቱታ አስታውሰው በቂ ምላሽ ተሰጥቶታል ይላሉ። ሲያን ፓርቲ ቀድሞ በውድድሩ ከገባ በኋላ ደርሶብኛል ያላቸውን በደሎች በማንሳት ቅሬታ አቅርበዋል። ቦርዱም እስከታች ድረስ ባሉት መዋቅሮቹ በመጠቀም ካጣራ በኋላ የቀረበው ቅሬታ አግባብነት እንደሌለው እና በአካባቢው ምንም ችግር እንደሌለ ቦርዱ ጊዜ ወስዶ በጥልቀት በስፋት መርምሮ መልስ የሰጠበት ሁኔታ ነው ያለው። አቶ አየለ ይህም ጨርሶ አይቀበሉትም። እንደውም ሁኔታው ከቀድሞ እየተባባሰ እንደቀጠለና በቅርብ ጊዜ በሁሉም የሲዳማ ዞን ወረዳዎች የተፈጸሙ በደሎችን ይዘረዝራሉ። ሙሉ ዝርዝር ማቅረቡ ከባድ ቢሆንም አንድም ወረዳ ድብደባ ያልተደረገበት፣ ስርዓት ያልተፈጸመበት ወረዳ የለም። እንደውም በዳሌ ወረዳ ላይ የሞተ ሰው አለ እጩ ለወረዳ እጩ የሆነ አቶ ተሾመ ሳተና በመጋቢት ወር ውስጥ ተገሎ በጥይት ተመቶ ጉድጓድ ውስጥ ተጥሎ ነው የተገኘው። የታሰሩ ያሏቸውንም ሰዎች ከጥቂት ወረዳዎች ለምሳሌ ያህል ጠቃቅሰዋል። ከታሰሩት መካከል ከቡርሳ ወረዳ አቶ ለገሰ ለጊዴ ሻላ ሻሮ ዋንሰራ ዋታ ፉንቴ ማጎ ከአዋሳ ደግሞ ለገሰ አንቀርሶ የሲአን ማዕከላዊ ኮሚቴ አባልና እጩ ታሪኩ በየነ አማሬ ፊሊፖስ ብሩክ ደሴ የርጋለም ዳሳ ሳሙኤል ማጎ ዘነበ በሾላ ብሮዳ ሳርሚሳ እነዚህ ከአዋሳ ከተማ የታሰሩ ናቸው እያሉ ይቀጥላሉ። ዶክተር አየላ አክለው በዚህ ሁኔታ የሲዳማ ሕርነት ንቅናቄ በምርጫው መቀጠል እንደማይፈልግ በአጽንኦት አስረድተዋል። አንደኛ ጥያቄዎቻችን አልተመለሱም። ሕዝብ እየታሰረ ነው። ሕዝብ እየተገረፈ ነው። ከሕዝብም እጩዎቻችን እየታሰሩ ናቸው። እስካሁን ሰዓት ድረስ እየታሰሩ እየተገረፉ ይገኛሉ። ስለዚህ እጩዎቻችንን እስር ቤት አድርገን ታዛቢዎቻችንን እስር ቤት አድርገን ህዝብ መራጩ ህዝብ እስር ቤት እያለ ምን አይነት ምርጫ ልናደርግ ነው? በማስፈራራቱም እንዳለ ሆኖ ምን አይነት ምርጫ ልናካሄድ እንገባለን? ስለዚህ ምርጫውን አቋርጠን ወተናል። የብሔራዊ ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ሩፌሳ በበኩላቸው ፓርቲው ሚያዚያ ሶስት ቀን ትናንትና ሌላ የቅሬታ ማመልከቻ እንዳቀረበ ይገልጻሉ። በሰዓታት ልዩነት ደግሞ ከምርጫው ራሱን እንዳገለለም ይናገራሉ። ይሄ እርምጃ እንደ መብት የማንም ድርጅት በምርጫ መሳተፍ ወይም አለመሳተፍ ውሳኔ የዚያ ድርጅት መሆኑን አስታውሰው ሲያን በድንገት የወሰደው አቋም ግን ቀድሞም የተዘጋጀበት ነው ሲሉ አጣጥለውታል። በአንድ ቀን ውስጥ ብቻ ሳይሆን በሰዓታት ልዩነት ውስጥ እንደዚህ አይነት ይጣራልኝ፣ ይስተካከል የሚል ጥያቄ በማቅረብ በሰዓታት ልዩነት ደግሞ ከምርጫው ወጥቻለሁ ማለት ቀድሞውኑም ቢሆን ከሂደቱ ለመውጣት ዝግጅት ቅድመ ዝግጅት ማድረጉን ነው የሚያመላክተው እንጂ ከልብ በመነጨ ጉዳዩ ችግሩ ቀርቦ ተጣርቶ ቦርዱ እርምጃ እንዲወስድ ለማድረግ የቀረበ አለመሆኑ ነው። የኢትዮጵያ አራተኛ ዙሪያ አካባቢ የአዲስ አበባና የድሬዳዋ ከተሞች አስተዳደር ምክር ቤቶች ምርጫ ሚያዝያ ስድስት ና ሚያዚያ አስራ ሶስት ቀን ሁለት ሺ አምስት ዓመተ ምህረት ይፈጸማል። የስዳ ማርነት ንቅናቄ ከዚህ ምርጫ መውጣት በምርጫው ላለመሳተፍ የወሰኑትን ተቃዋሚ ፓርቲዎች ቁጥር ወደ 29 ከፍ ያደርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ